hagernya report ብሔራዊ ባንክ የሰነዶች ማረጋገጫ እና ምዝገባ አገልግሎት የወለድ ክፍያ ያለባቸውን የብድር ውሎች እንዳያዋውል አዘዘም። በብሔራዊ ባንክ ምክትል ገዢና ዋና ኢኮኖሚስት አቶ ፈቃዱ ደግፌ ተፈርሞ ለሰነዶች ማረጋገጫ እና ምዝገባ አገልግሎት በተላከ ደብዳቤ አገልግሎቱ የወለድ ክፍያ ያለበትን የብድር ውል ማዋዋል እንደማይችል ትዕዛዝ መተላለፉ ተገልጿል። የወለድ ክፍያ ያለበትን ብድር ማበደር የሚችለውና ገንዘብ መሰብሰብ የሚችለው ባንክና ማይክሮፋይናንስ ብቻ በመሆኑ ግለሰቦች ወለድ በማስከፈል መከፈል ማበደር አይችሉም፣ ሲሉ አቶ ደግፌ በደብዳቤው አስረድተዋል። በሰነዶች ማረጋገጫና ምዝገባ አገልግሎት ግለሰቦች ወይም ከፋይናንስ ተቋማት ውጭ ያሉ የንግድ ድርጅቶች በመካከላቸው የሚያደርጉትን የወለድ ክፍያ ያለበትን ብድር ማዋዋል እንደማይቻልና እንደሚቻል ብሔራዊ ባንክን ጠይቆ ነበር፣ ሪፖርተር የዘገበው። ዚህም መሰረት ከኢትዮጵያ ብሔራዊ ባንክ የተሰጠ የባንክ ወይም የአነስተኛ ፋይናንስ ስራ ፈቃድ ካልተያዘ በስተቀር በኢትዮጵያ ውስጥ የባንክ ወይም አነስተኛ የፋይናንስ ስራ መስራት በህግ የተከለከለ የመከላከያ ተግባር ነው ሲሉ አስረድተዋል። ብሔራዊ ባንክም ከህግ ድንጋጌዎች ውጭ በብድር መልክ ገንዘብ መሰብሰብና የብድር ተመን አውጥቶ በወለድ ማበደር በብሔራዊ ባንክ ፈቃድ የተሰጣቸው የፋይናንስ ተቋማት ስራ ብቻ መሆኑን አስታውቋል። በተመሳሳይ መንገድ ገንዘብ የሚያበድሩ ግለሰቦች በወንጀል የሚያስቀጣቸው ተግባር በመሆኑ በሰነዶች ማረጋገጫና ምዝገባ አገልግሎት ማንኛውም የወለድ ክፍያ ያለበት የብድር ውል መዋዋል እንደሌለባቸው ብሔራዊ ባንክ ገልጿል። የኢትዮጵያ ንግድ ባንክ ባሉኝ የዲጂታል ክፍያ መከወኛዎች በሶስት ወራት ብቻ ከአንድ ነጥብ ሶስት ትሪሊየን ብር በላይ የዲጂታል ገንዘብ ዝውውሮች ተፈጽመዋል አለም። መንግስታዊው የኢትዮጵያ ንግድ ባንክ የ2016 የበጀት ዓመት የአንደኛ ሩብ ዓመት የሥራ አፈጻጸም ግምገማ ጉባኤውን እያከናወነ ባቀረበው ሪፖርት እንዳስታወቀው ባለፉት ሶስት ወራት ከፍተኛ የዲጂታል የባንክ አገልግሎት የሥራ አፈጻጸም መመዝገቡን ገልጿል። በባንኩ የዲጂታል አማራጮችም በተከናወኑ ከ245 ሚሊዮን በላይ የገንዘብ ዝውውሮች ከ1.3 ትሪሊዮን በላይ የሆነ የብር መጠን መንቀሳቀሱን አስታውቋል። ኢትዮጵያ በተመድ የጋዛ ጉዳይ ጉባኤ ላይ ድምፀ ተአቅቦ አደረገች። የተባበሩት መንግስታት ድርጅት ከቀናት በፊት ባካሄደው ልዩና አስቸኳይ ጉባኤው ላይ በጆርዳን በቀረበው የውሳኔ ሀሳብ ላይ ተወያይቶ ውሳኔ አሳልፏል። በጆርዳን የቀረበው የውሳኔ ሀሳቡ በጋዛ የሚደረገው ጦርነት የሰብአዊ የተኩስ አቁም እንዲደረግበት የሚጠይቅ ነበር። በዚህም የተባበሩት መንግስታት ድርጅት ባካሄደው ልዩና አስቸኳይ ጉባኤ በጋዛ የሰብአዊ ተኩስ አቁም እንዲደረግ ውሳኔ አሳልፏል። በዚህም መሰረት በጆርዳን የቀረበው የሰብአዊ የተኩስ አቁም ጥሪ 120 ድጋፍ ሲያገኝ 14 ተቃውሞና በአምስት ድምፀ ታቅቦ ተደርጎበታል። በጉባኤው ላይ የተሳተፈችው ኢትዮጵያም በጋዛ የሰብአዊ ተኩስ አቁም እንዲደረግ በሚጠይቀው ውሳኔ ላይ ድምፀ ታቅቦ አድርጋለች። የውሳኔ ሀሳቡን ከተቃወሙት ውስጥ አሜሪካና እስራኤልን ጨምሮ ሃንጋሪና ኦስትሪያ የሚጠቀሱ ናቸው። እንደ ኢትዮጵያ ሁሉ ድምፀ ታቅቦ ካደረጉት መካከል ጀርመን፣ ካናዳ፣ ግሪክ፣ ፊንላንድ፣ ዴንማርክ፣ ስዊድን፣ ኢራቅ፣ ጃፓን፣ ጣሊያን፣ ህንድ፣ ዩናይትድ ኪንግደም፣ ዩክሬን፣ ቱኒዚያ፣ ደቡብ ሱዳንና ዛምቢያ ይገኙበታል። ወይዘሮ ዘሚ የኑስ የ2023 ዓለም አቀፍ የተከበሩ ዋና ሥራ አስፈጻሚዎች ሽልማት በበጎ አድራጎት ዘርፍ አሸናፊ ሆነዋል። ነፍሳቸውን ይማርና ወይዘሮ ዘሚ የኑስ የኒያ ፋውንዴሽን ጆይ ኦቲዝም ማዕከል መስራችና ዋና ዲሬክተር ነበሩ። ወይዘሮ ዘሚ በሚሌኒየም አዳራሽ የኮቪድ-19 ጽኑ ሕክምና ማዕከል ውስጥ በሕክምና ላይ እያሉ ማክሰኞ ግንቦት 3 ቀን 2013 ዓ.ም ሕይወታቸው ማለፉ ይታወሳል። ዓለም አቀፉ ማህበረሰብ በኢትዮጵያ ያለውን የሰብአዊ መብት አያያዝ ቀጣይነት ባለው ምርመራ ማረጋገጥና በግጭት ለተጎዱ ሰዎች የሚያደርገውን ድጋፍ ማሳደግ አለበት ሲል ዓለም አቀፉ የሰብአዊ መብት ተሟጋቾች ኮሚሽን ጠየቀ። ኮሚሽኑ ይህን ያለው ባለፈው ረቡዕ ዕለት ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ የመጨረሻ ሪፖርቱን ባቀረበበት ወቅት ሲሆን በሪፖርቱም በትግራይ፣ አማራና አፋር ክልሎች ለሁለት ዓመታት በዘለቀው አሰቃቂ ጦርነት ተፈጽሟል ስላላቸው የመብት ጥሰቶችና የጦር ወንጀሎች ሰፊ ማብራሪያ ያስቅርቧል። የኮሚሽኑ ባለሙያዎች በኢትዮጵያ ባለፈው ዓመት ህዳር ላይ የተኩስ አቁም ስምምነት ቢደረግም በተወሰኑ አካባቢዎች አሁንም የሚፈጸሙ የመብት ጥሰቶች ቀጥለዋል ያሉ ሲሆን በመንግስት የሽግግር ፍትህ ፖሊሲ ሂደት ውስጥም ጉድለቶች መኖራቸውን አመላክተዋል። ወደፊትም በአገሪቱ ከፍተኛ የመብት ጥሰቶች ሊከሰቱ እንደሚችሉም አሳስበዋል። ባለሙያዎቹ የኮሚሽኑ ስራ መቋረጥ በአገሪቱ በሲቪል ሰዎች ላይ የሚፈጽሙ የከባድ የመብት ጥሰቶችን ያባብሳል ያሉ ሲሆን ኮሚሽኑ ሪፖርቶች በኢትዮጵያ የተፈጸሙ ከባድ ወንጀሎችን በዝርዝር ከማስቀመጥ ባለፈ ቀጣይነት ያላቸው ከባድ የሰብአዊ መብት ጥሰት ስጋቶችን አጉልቶ በማሳየት ወደፊት ሊደርስ ስለሚችል አደጋ የሚያስጠነቅቁ በመሆናቸው ምርመራው ሊቀጥል ይገባል ሲሉ ጠይቀዋል። የኮሚሽኑ የምርመራ ስራ እንዲቆም በመወሰኑ የተጎዱ በርካታ ሰዎች መኖራቸውን የገለጹት ባለሙያዎቹ ብዙዎች በዓለም አቀፉ ማህበረሰብ እንደተተው ይሰማቸዋል ሲሉ ለጉባኤው ለማስረደት ሞክረዋል። ስለሆነም የኢትዮጵያ መንግስት እና ዓለም አቀፉ ማህበረሰብ ዜጎች ፍትህን፣ እውነትን፣ እርቅን እና ዘላቂ መረጋጋትን እንዲያገኙ በሚደረገው ጥረት ውስጥ ቁርጠኛ አቋም እንዲያሳዩ አሳስበዋል። ዓለም አቀፉ የባለሙያዎች ኮሚሽን የተባበሩት መንግስታት የሰብአዊ መብቶች ምክር ቤት ታህሳስ 8 2014 ዓ.ም ባጸደቀ የውሳኔ ሀሳብ መሰረት የተቋቋመ ሲሆን ምክር ቤቱ መስከረም 27 ቀን 2015 ዓ.ም የኮሚሽኑን የስራ ዘመን እስከ ጥቅምት 2016 አራዝሞት ነበር። ሚዲያዎች የሀገራዊ ምክክርን አስፈላጊነትና ዓላማ ለሀገር የሚያስገኘውን ጥቅም ጨምሮ በሁሉም ቋንቋዎች ተደራሽ እንዲያደርጉ የኢትዮጵያ ሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ ጠየቁም። ፕሮፌሰሩ ይህን ያሉት የሚዲያ ሚና ለሀገራዊ ምክክርና መግባባት በሚል መሪ ሀሳብ ሚዲያ ባለሙያዎችና አመራሮች በአዳማ ከተማ በተዘጋጀ ስልጠና ላይ ነው። ፕሮፌሰር መስፍን አርአያ እንደገለጹት ለሀገራዊ ምክክር ስኬታማነት ሚዲያዎች ትልቅ ሀገራዊ ኃላፊነት አለባቸው። በተለይም የሀገራዊ ምክክሩን አስፈላጊነት ዓላማና ስራዎቹን ለህብረተሰቡ ተደራሽ በማድረግ ኃላፊነታቸውን በአግባቡ መወጣት ይጠበቅባቸዋል ሲሉም አሳስበዋል። በሥልጠናው ላይ ስለ ሀገራዊ ምክክር ጽንሰ ሀሳብ፣ የሌሎች ሀገሮች ተሞክሮች፣ የኢትዮጵያ ሀገራዊ ምክክር ኮሚሽን በህግ ለማቋቋም ያስገደዱ ገፊ ምክንያቶችና የአዋጁ መንፈስ፣ የተሳታፊዎች ልየታና አጀንዳ አሰባሰብና የምክክር ሂደቱ ጉዳዮች ዙሪያ ሰፊ ማብራሪያ ተሰጥቷል ተብሏል።